የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮች የዕለተ ቅዳሜ ሐምሌ 22 2015 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። ኢትዮጵያ ለሀቀኛ የሽግግር ፍትህ ዝግጁ ናት። የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላ ማለት ምሳሌ የሚሆን ልታደረግ የሚችልበት እድል ይሆናል። አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስቴር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። በምሽቱ ከተሰናዳው ቅንብር የተወሰደ ድምፅ ነው። ሙሉ ዘገባው ከዜና በኋላ ይቀርባል። በሁለተኛው የዝግጅታችን አጋማሽ ደግሞ መዝናኛችሁ የሙዚቃ ቃና ተሰናድቷል። የማስተናግዳችሁ ቆንጅ ታየነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ከዓለም ዙሪያ የተጠናቀሩ ዜናዎች ይሆናሉ የሚቀድሙት። አብራችሁን እንድታመሹ በአክብሮት እንጋብዛለን። ጤና ስጥልኝ፣ ክብራትና ክብራን እንደምናመሻችሁ፣ ከቅዳሜ ምሽት ዜና ጋር እንግዶል ነኝ በሱዳን የፈጥኖ ደራሽ ኃይሉ መሪ የሆኑት ጀኔራል ሞሐመድ ሀምዳን ደጋሎ የሱዳን ሰራዊት አባላት ተቀናቃኛቸው የሆኑትን የሰራዊቱ አዛዥ ጀኔራል አብዱልፈታህ አልቡራንን እና ሌሎች ከፍተኛ ወታደራዊ አዛዦችን ይዘው ካስረከቡ ጦርነቱ በ72 ሰዓታት ውስጥ ቆሞ ሰላም ሊመለስ ይችላል ሲሉ መናገራቸው ተሰምተዋል። ጦርነቱ ከተጀመረ አንስቶ የመጀመሪያው ነው በተባለና ወታደራዊ ልብስ ለብሰውና በወታደሮቻቸው ታጅበው ትናንት አርብ በለቀቁት የአምስት ደቂቃ የቪዲዮ መልእክት ወደ ሰላም ለመመለስ ፍላጎት እንዳላቸው ሐምዳ እንደ ጋሎ ተናግረዋል። ጦርነቱ ትናንት አርብን ቢሆን መቀዛቀስ አላሳየም ነበር። ህዝብ በብዛት በሚኖርባቸው የመዲናዋ ካርቱም መንደሮች የአየርና የሮኬት ጥቃቶች ደርሰው እንደነበር የኤኤፍፒ ዜና ወኪል ነዋሪዎችን ጠቅሶ ዘግቧል። ያርሙክ በተሰኘው የመሳሪያ ማምረቻና ማከማቻ ላይ ፍንዳታ እንደነበር የዓይን እማኞች መናገራቸውን ሪፖርቱ ጨምሮ አመልክተዋል። የአፍሪካ ህብረት በኒጀር መፈንቅለ መንግስት የፈጸሙ ወታደሮች ሕገ መንግሥታዊ ሥርዓቱን እንዲቀጥል አድርገው በ15 ቀናት ውስጥ ወደ ካምፓቸው እንዲመለሱ ጥሪ አድርጓል። የአውሮፓ ህብረት በበኩሉ በመፈንቅለ መንግስት መሪዎቹ ላይ ግፊት ለማድረግ ከዛች አገር ጋር በጸጥታ መስክ የነበረውን ትብብር እንዳቋረጠ አስታውቋል። የፕሬዝዳንታዊ ልዩ ጥበቃ ኃላፊ የነበሩት ጀኔራል አብዱራህማን ቲያኒ ትናንት በብሔራዊ ቴሌቪዥኑ ብቅ ብለው አዲሱ መሪ እርሳቸው መሆናቸውን አስታውቀዋል። በጂሃዲስቶች ጥቃት ችግር ላይ ባለችው አገር በምርጫ ስልጣን ይዘው የነበሩት ፕሬዚደንት መሐመድ ባዙም ካለፈው ረቡዕ ጀምሮ ከቤተ መንግሥቱ እንዳይንቀሳቀሱ ተደርገዋል። የአገሪቱ የጸጥታ ሁኔታ ተበላሽቷል በሚል በጀኔራል አብዱርሃማን ቲያኒ የሚመራው የፕሬዚደንታዊ ልዩ ጥበቃ ኃይል ፕሬዚደንት መሐመድ ባዙምን በመኖሪያቸው አግቷል። የአፍሪካ ህብረትና የአውሮፓ ህብረት የስልጣን ነጠቃውን ካወገዙት ዓለም አቀፍ አካላት ጋር ተቀላቅለዋል። የኒጀር ጎረቤቶች ማሊ እና ቡርኪና ፋሶ ባለፉት ሦስት ዓመታት ውስጥ ብቻ እያንዳንዳቸው ሁለት መፈንቅለ መንግስቶችን አስተናግደዋል። መፈንቅለ መንግስቶቹ ከአይሲስ እና ከአልቃይዳ ጋር ግንኙነት ባላቸው እስላማዊ ነውጠኞች የሚደርሰው ጥቃት ተገቢው መልስ አልተሰጠውም በሚል የተደረጉ ነበሩ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። የቻይናው የውጭ ጉዳይ ሚኒስትር ቺንጋንግ ድንገት ከስልጣን ተወግደው መሰወር በዛች አገር ላይ ዓለም ያለውን እምነት የሚቀንስና የአገሪቱንም የመንግሥት አስተዳደር ሥርዓት ሊያሽመደምድ ይችላል ሲሉ ተንታኞች በመናገር ላይ ናቸው። የ57 ዓመቱ የውጭ ጉዳይ ሚኒስትር ቺንጋንግ ከአራት ቀናት በፊት የቬትናምና ስሪላንካ ቻዎቻቸውን አግኝተው ካነጋገሩ በኋላ ደብዛቸው ጠፍቷል። ቺንጋንግ ከእርሳቸው ቀደም ብለው የውጭ ጉዳይ ሚኒስትር በነበሩት ዋንግ ይ መተካታቸውን የቻይናው ኮሚኒስት ፓርቲ አስታውቋል። የውጭ ጉዳይ መስሪያ ቤቱ መጀመሪያ ላይ ቺንጋንግ በጤና እክል ምክንያት እንደተተኩ አስታውቆ ነበር። ሁኔታው ቻይና በአንድ ግለሰብ ላይ ማለትም በመሪው ሺጂንፒንግ መልካም ፈቃድ ላይ የተንጠለጠለች ሀገር አድርጓታል። የመንግሥት ስርዓቱም አደጋ ላይ ወድቋል ሲሉ በሲንጋፖር ብሔራዊ ዩኒቨርሲቲ በቻይና ፖለቲካ ጉዳይ ላይ ባለሙያ የሆኑት አልፍሬዱ ለቪኦኤ ተናግረዋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ከቺንጋንግ ጋር የተገናኙ ጽሑፎችን ከድህረ ገጹ ላይ አንስቶ የነበረ ሲሆን ትናንት አርብ የተወሰኑ መረጃዎችን መልሶ ለጥፈዋል። በመንግሥት መሥሪያ ቤቶች በኩል መናበብ እንዳልነበረ ያሳያል ሲሉ ተንታኞች ተናግረዋል። የቺንጋንግ ድንገት ከሥልጣን መወገድ በግልጽ ምክንያቱ አለመገለጹና ያሉበት አለመታወቅ ዲሞክራሲያዊ ሀገሮች ከቻይና ጋር ያላቸውን የትብብር ሁኔታ በጥርጣሬ እንዲያዩትና እውነተኛ አጋር የመሆኗን ጉዳይ እንደገና እንዲያጤኑት ያደርጋል ሲሉ ተንታኞቹ ጨምረው ገልጸዋል። በመጨረሻም አድማጮች የቀድሞ የአሜሪካ ፕሬዚደንት ዶናልድ ትራምፕ ባለባቸው 37 ዝርዝር ክሶች ላይ ሶስት ተጨማሪ ክሶች ባለፈው ሐሙስ እንደቀረበባቸው ታውቋል። አሜሪካ ኢራን ላይ ጥቃት ለመሰንዘር ያወጣችው ምስጢራዊ ወታደራዊ ሰነድን በሕገ ወጥ መንገድ ይዘዋል የሚል አንድ ክስ እንዲሁም፣ ሁለት ክሶች ደግሞ የወሰዷቸውን ምስጢራዊ ሰነዶች በተመለከተ በሚደረገው ምርመራ ወቅት ሰነዶቹን ለመደበቅ፣ ለመቀየር፣ ለማጥፋት፣ ወይም ለመቅደድ ሞክረዋል የሚሉ ናቸው። ከትረምፕ በተጨማሪ ፍሎሪዳ በሚገኘው ማራላጎ መኖሪያ ቤታቸው ውስጥ ይሰራ በነበረ ግለሰብም ላይ መመስረቱ ታውቋል። ትረምፕ ሰነዶቹን እንዲመልሱ በተደጋጋሚ ተጠይቀው እንደነበር በክሱ ላይ ተመልክቷል። በተጨማሪም ትረምፕና ረዳቶቻቸው በማራላጎ መኖሪያ ቤታቸው የሚገኝ የደህንነት ካሜራ የያዛቸውን ቅጂዎች እንዲሰርዝ አንድ የቤቱን ሰራተኛ ጠይቀዋል የሚል ክስ ቀርቦባቸዋል። ትረምፕ በተጨማሪም በአሜሪካ የተደረገውን የ2020 ምርጫ ውጤት ለመቀልበስና ሰላማዊ የስልጣን ሽግግርን ለማስቆም በኮንግረስ ላይ በተፈጸመ ጥቃት ላይ ያላቸውን ሚና በተመለከተ ክስ ይጠብቃቸዋል። ጥፋተኛ የሚባሉ ከሆነ ሁከት ሊከተል እና ሀገሪቱንም ሊበታትን ይችላል ሲሉ ትራምፕ ያስጠነቅቃሉ። ክቡራትና ክቡራን ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት። የዓለም ዜናዎቹን አደመጥን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የቅዳሜ ሐምሌ 22 ምሽት ፕሮግራማችንን ነው። ዝግጅታችንን ከአጭር ሞገድ እና ከኢትዮ ሳት ቪኦኤ 24 በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም መከታተል ትችላላችሁ። ለምሽቱ ወደ ተሰናዳው ዘገባ በቀጥታ እንሻገራለን። ኢትዮጵያ ለሐቀኛ የሽግግር ፍትህ ዝግጁ ናት የፕሪቶሪያውን በዘላቂነት ተኩስ የማቆም የሰላም ስምምነት ተከትሎ ከኢትዮጵያ አኳያ ባህሪው የአፈጻጸም ስልቱና የውጤት ማዕቀፉ ለተወጠነው የሽግግር ፍትህ አማራጭ የፖሊሲ ሀሳቦች የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ገብቷል። አሁን ላይ የሽግግር ፍትህ በእርግጥም ለኢትዮጵያ ቢያስፈልጋትም ከጅምሩ የመንግስት ሚና የአንበሳውን ድርሻ መያዙ ግን በገለልተኝነቱና ተአማኒነቱ ላይ ጥያቄ እንደሚያስነሳ የህግ ባለሙያዎች ለአሜሪካ ድምፅ ገልጸዋል በቀጣይም አደረጃጀቱን ከፍትህ ሚኒስቴር ውጪ በገለልተኛ ኮሚሽን እንዲዋቅር ማድረግ ካልተቻለ በሽግግር ፍትህ የመንግስት አካላት ተጠያቂነት የማይታለፍ ሆኖ ቢገኝ ትግበራውን አስቸጋሪ እንደሚያደርገው ባለሙያዎቹ ያመለክታሉ አስማማዋዬ ነው። በጉዳዩ ላይ ተከታዩን መሰናዶ ያደርሰናል። በኢትዮጵያ ደም አፋሳሽ የነበረውን የሰሜኑን ጦርነት ለማስቆም በፌዴራል መንግስት እና በህዋት መካከል በፕሪቶሪያ ላይ የተፈረመውን ስምነት ተከትሎ የሽግግር ወቅት ፍትህ አስፈላጊነት በመንግስት አካላት ተደጋግሞ ሲነሳ ተሰምቷል። በእርግጥ ጉዳዩ ቀደም ብሎ በምክር ሀሳብ ደረጃ የሰብአዊ መብት ኮሚሽንን ጨምሮ በተለያዩ አካላት ቀርቦ የነበረ ቢሆንም የመንግስትን ትኩረት ያገኘው ግን የሰብአዊ መብት ጥሰቶች በሽግግር ወቅት ፍትህ እንዲፈቱ በፕሪቶሪያ ስምምነት ከተደረሰ በኋላ ነው። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? መንግስታዊ ያልሆነውና በውጭ የሚንቀሳቀሰው የሰብአዊ መብቶች ጥበቃ ማዕከል ኃላፊ አቶ ያሬድ ኃይለማርያም ያብራራሉ። ለመሆኑ የሽግግር ወቅት ፍትህ ምን ማለት ነው? የሕግ ባለሙያዎቹ አቶ ያሬድ ኃይለማርያም እና ያሬድ ስዩም እንደሚከተሉ ያብራሩታል። የሽግግር ፍትህ ማለት በአንድ የመንግስት ስርዓት ውስጥ በተወሰነ ወቅት ውስጥ የተፈጸሙ እጅግ አስከፊ የሚባሉ እንደ ቀላል ወንጀል የማይቆጠሩ ከፍተኛ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች በተለይም ደግሞ በሰው ስብዕና ላይ አንድ ማህበረሰብ ላይ በዘር ላይ ያነጣጠሩ የመብት ጥሰቶች በተፈጸሙባቸውና ትልቅ የፖለቲካ መሻገርን ባለባቸው ሁኔታዎች ውስጥ ከዛ ሂደት ወጥቶ የፖለቲካ ለውጥ የሚያደርግ ሀገር ቀጥታ አዲስ የፖለቲካ ስርዓት ገንብቶ አይቀጥልም። የመጀመሪያ ስራው የሚሆነው ባለፉት ጊዜያቶች የደረሱ ቁስሎችን ማከም ነው እና በሰብአዊ መብት ጥሰትም በወንጀል አድራጎቶችም የተፈጸሙ ቁስሎች ደግሞ የሚታከሙት በዚህ የሽግግር ጊዜ ፍትህ ነው። ሌላው የህግ ባለሙያ አቶ ያሬድ ስዩም በኢትዮጵያ ያለፉት አመታት በግጭት ማለፋቸውን ተከትሎ የሽግግር ፍትህ የሚል ሀሳብ መሰማት መጀመሩ ይናገራሉ። በተለይ በእኛ ሀገር ሁኔታ ደግሞ ግጭት ላይ ነው ያሳለፍነው ያለፉትን አመታት። ስለዚህ ከእሱ በመነሳት ነው በዋናነት የሽግግር ፍትህ ጉዳይ ዋና የአደባባይ መወያያ ሆኖ የመጣው፣ ተጠያቂነትን ከማስፈን ፍትህን ከማስፈን እና በዛው ውስጥ ደግሞ ሊገኝ ይችላል ተብሎ እየታሰበ ካለው እርቅ አኳያ፣ በተለይም ደግሞ እነዚህ ነገሮች ተመልሰው ሌላ ቁርሾ የማይፈጥሩበት ሁኔታ ለማምጣት በእንደዚህ አይነት ሁኔታ ነው ሽግግር ፍትህ የሚተገበረው። ኢትዮጵያ ያጋጥሟት አይነት ችግሮች ውስጥ ያለፉ የአፍሪካ ሀገራት የሽግግር ወቅት ፍትህን ተግብረው ውጤታማ መሆን ችሏል ይላሉ ጠበቃና የሕግ ባለሙያ የሆኑት አቶ ያሬድ ስዩም። ውጤታማ ሆኖ የሚነሳው የደቡብ አፍሪካው ነው እንጂ ኬንያም፣ ሌሎችም ሀገሮች ላይቤሪያም፣ እንደዚህ ብዙ ሀገሮች ሞክረውታል። አንዳንድ ቦታም ውጤት አምጥቷል። ስለዚህ ዋናው ነገር መነሻው ነገር በምን አይነት ሁኔታ ውስጥ አልፈናል የሚለው ነው። ይሄንን ስርዓት ለመተግበር መነሻ የሚሆነው ማለት ነው። ኢትዮጵያን በየመንግስታት ለውጥ ውስጥ በተለያየ ጊዜ ይህንን የፍትህ ሥራ ለመተግበር ሞክራለች የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች መካከል ዋና ዳይሬክተር አቶ ያሬድ ኃይለ ማርያም፣ ነገር ግን የቀደሙ ጥረቶች ውጤታማ መሆን ሳይችሉ መቅረታቸው ይናገራሉ። በተሳካ ሁኔታ በትክክለኛ የፖለቲካም ጫና ምንም ሳይኖርበት የተደረገ የሽግግር ፍትህ ኢትዮጵያ ውስጥ መቶ አያውቅም። ደርግም ለውጥ ሲይዝ በቀል ላይ ያተኮረ ስለነበረ በቀዳማዊ ኃይለስላሴ ዘመን የነበሩ ባለስልጣናቶችን ከመረሸን የጀመረው የቀሩትን በማሰር በበቀል ነው የተጀመረው። ከዛ በኋላ የነበረው የለውጥ ጥፋት ኢህአዴግ ደርግን ያስወገደበትን ካየህ ደግሞ እንደዚሁ የዚህ የቀይ ሽብር ክስ ተብሎ ለረጅም ጊዜ ሰባት ስምንት ዘጠኝ ዓመት የወሰደው ክስ የደርግ ባለስልጣናቶችን አስሮ ፍትህ ላይ ተጠያቂነት ላይ ወንጀል ላይ ያተኮረ ሂደት ነበረ። ግን እሱ ደግሞ በራሱ ብዙ ጉድለቶች ነበሩበት። የፍትህ ሂደቱ ችግር ነበረበት። የበቀለኝነት ስሜት ይንጸባረቅ ነበረ እና የእርቅን እና ሌሎች ነገሮችን ያሟላ የተሟላ የሽግግር ፍትህ አልነበረም። ከፍትህ ማምጣቱ ይልቅ ሞር ፍትህን የበቀል መወጫ መንገድ የተደረገበት ስለሆነ የተሳካ አልነበረም፣ እና ይሄኛው ምናልባት በጥንቃቄ ተይዞ ኮሚሽን ተበጅቶለት በአግባቡ ከመንግስት እጅ ወጥቶ በገለልተኛ አካል የሚያዝ ከሆነ ምናልባት ለመጀመሪያ ጊዜ ኢትዮጵያ የተሳካ የሽግግር ፍትህ ሂደት ለሌላ አለም ምሳሌ የሚሆን ልታደርግ የሚችልበት እድል ይሆናል። የፕሪቶሪያውን ስምምነት ተከትሎ በኢትዮጵያ ሊተገበር እየተሰራበት ያለው የሽግግር ፍትህን በተመለከተም አማራጭ ፖሊሲ ሀሳቦችን የሚያቀርብ የባለሙያዎች ቡድን በፍትህ ሚኒስቴር ስር እንዲቋቋም ተደርጎ ወደ ስራ ተገብቷል። ይህም የባለሙያዎች ቡድን ያዘጋጀው የሽግግር ፍትህ ማፈላለጊያ አማራጭ ፖሊሲ ሀሳብ ሰነድ ማስጀመሪያ ውይይት ምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት የካቲት 27 2015 በአዲስ አበባ ተካሂዷል። በዚህ ውይይት የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ቢሮ ጋር በመተባበር በተለያዩ ክልሎች ባደረገው ውይይት የሽግግር ፍትህ አስፈላጊነት ላይ መስማማት ስለመኖሩ የዋና ጽህፈት ቤት ዳይሬክተሯ አልባብ ተስፋዬ ተናግረዋል። ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፕሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግ ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ፣ መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች በኢትዮጵያ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህን ተግባራዊ ማድረግ ከመቼውም ጊዜ በላይ አስፈላጊ ስለመሆኑ መንግስትም እንደሚያምን ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በወቅቱ አረጋግጠዋል። የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል። በዚህ ብሔራዊ የማስጀመሪያ ውይይትም የሽግግር ፍትህ ለመተግበር የሚያስችሉ አምስት የፖሊሲ አማራጮች በባለሙያዎች ቡድን ቀርቧል። አቶ አዲ ደቂቦ የባለሙያዎች ቡድን አባል ናቸው። አንደኛው አማራጭ 1983 ዓ.ም በፊት የነበሩትን ማካተት ከ1983 በኋላ ካልሆነም ደግሞ 1987 ዓ ም ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉሌ የሰባዊ መብት ጥሰቶችን ማጣራት አራተኛ አማራጭ ተደርጎ የተቀመጠው። ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት አምስተኛ አማራጭ አድርገን ያስቀመጥ ነው። ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓ ም ጀምሮ ያለውን ጥሰቶች መመልከት ነገር ግን ለነዚህ ግጭቶች መነሻ እየሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ አላማ ከ1987 ዓ ም በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው። አሁን ለምክክር የቀረበው አማራጭ ፖሊስ ሰነዱ የሀገራትን ተሞክሮ ጨምሮ አማራጭ የሽግግር ፍትህ ትግበራ ፖሊሲዎችን ይዟል የሚሉት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሚተች ነገር አለው ይላሉ። በእርግጥ የሽግግር ፍትህ በዓለም አቀፍ ደረጃም በከሌሎች ሀገሮችም ልምድ ሁለት አይነት መልክ ያለው የሽግግር ፍትህ ይካሄዳል። በአንዳንድ ሀገሮች የሽግግር ፍትሁ በዋነኛ የሚያተኩረው ተጠያቂነት ላይ የወንጀል ተጠያቂነት ላይ አተኩሮ የሽግግር ፍትሁ በሚሸፍናቸው ጊዜያቶች ውስጥ የተፈጸሙ ከፍተኛ የሚባሉ የሰብአዊ መብት ጥሰቶች፣ የወንጀል አድራጎቶች ላይ የተሳተፉ ሰዎች ተጠያቂ የሚሆኑበት፣ የተበደሉ ሰዎች የሚካሱበት፣ ይቅርታ የሚጠየቅበት እና እውነት ተጠርዞ ተሰንዶ የሚወጣበት ይሄ ትሩዝ ኤንድ ሪኮንሲሌሽን ይሉታል በእንግሊዝኛው። እውነትንና እርቅን ማዕከል ያደረገ ፍትህን ማዕከል ያደረገ አይነት ሽግግር ፍትህ አለ። ሌላኛው ደግሞ የወንጀል ተጠያቂነትን ወደ እርቅ ላይ ብቻ ያተኮረ አንተምተው አንተምተው የመባባል በእርቅ ብቻ ነገሮችን በመፍታት ላይ እያተኮረ የሽግግር ፍትህ አይነት አለና እነዚህን የፖሊሲ ሀሳቦች እዛ ላይ በተወሰነ ደረጃ ጠቆም ተደርጓል እና ውይይቱም እንግዲህ ኢትዮጵያ ከነዚህ ከሁለቱ የትኛውም ብትከተል ወይም ሌሎችም ተጨማሪ አማራጮች ካሉ የትኞቹ ብትከተል ይሻላል የሚሉ ነገሮችን ሰነዱ ይዟል። ግን ብዙ ደግሞ በሰፊው የተብራራም ሰነድ አይደለም። ነገር ግን በዚህ ዘርፍ ዘርፍ ላይ ጥናት ያደረጉ ሰዎች በየጊዜው ብዙ የመነሻ ሀሳቦች እያቀረቡበት ነው ያለው። የሚጠጩ ጎኖችም አሉት። ከወራት በፊት በአዲስ አበባ በተካሄደው ብሔራዊ የምክክር መድረክ የተጀመረው በሽግግር ፍትህ የፖሊሲ አማራጮች ላይ የሚደረገው ውይይት አሁን ወደ ክልሎች በመውረድ ህዝባዊ ውይይቶች እየተደረገበት እንደሚገኝ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአውሮፓ ህብረት ተወካዮች ከቀናት በፊት በሰጡት ማብራሪያ ገልጸዋል። በአሁኑ ወቅት በኢትዮጵያ የሽግግር ፍትህ አስፈላጊነት ጎልቶ ወጥቷል የሚሉት የህግ ባለሙያ አቶ ያሬድ ኃይለ ማርያም ከጅምሮ የመንግስት ሚና ከፍተኛ መሆን ግን በገለልተኛነቱ ላይ ጥያቄ የሚያስነሳ ነው ይላሉ። ይህም የባለሙያዎች ቡድን በፍትህ ሚኒስቴር ስር ከመዋቀሩ ይጀምራል። ኢትዮጵያ የሽግግር ፍትህ ስርዓት ሂደት ያስፈልጋታል፣ እዛ ላይ ምንም ክርክር የለም። እንደዛ ከሆነ ጉዳዩን ለፍትህ ሚኒስቴር ወይም ደግሞ ፍትህ ሚኒስቴር ላዋቀረው ሌላ አካል ከመስጠት ይልቅ ለተወካዮች ምክር ቤት ተጠሪነት ያለው ስልጣን እና ተግባሩ በዝርዝር የተመዘገበ የተለካ ስልጣን ያለው የሽግግር ፍትህን ደስ የሚያቀላጥፍ ኮሚሽን ቢቋቋም የኮሚሽኑ ማቋቋም ደግሞ ልክ የብሔራዊ ምክክር ጉባኤው በተቋቋመበት መንገድ ገለልተኛ ሰዎች፣ በዚህ ዘርፍ ጥናት ያደረጉ ባለሙያዎች፣ ምሁራን፣ የሲቪክ ማህበራት፣ ሚዲያዎች በተሳተፉበት መንገድ ኮሚሽን ተቋቁሞ ያ ኮሚሽን አሁን እየተካሄደ ያለውን የምክክር ስራ ጭምር ራሱ ጨምሮ ቢሰራው አሁን እንኳን የምክክር ስራው ተሰርቷል፣ ግን ከዚህ በኋላ በባለቤትነት ጉዳዩ ለፍትህ ሚኒስቴርም ለሌላ አካልም ሳይሰጥ ይሄንን ጉዳይ በባለቤት ሌላም ሀገር የሚደረገው ብዙ ጊዜ የሽግግር ጊዜ ፍትህ ኮሚሽን ይቋቋማልና በያ ኮሚሽን ነው። የህዝብ ቅቡልነት ይኖረዋል። ተጠሪነቱ ለምክር ቤት ነው የሚሆነው። ተአማኒነት ኖሮት የህዝብን ተሳትፎም የመጨመር እድል ስላለው በዛ ግባብ ነው መሄድ ያለበት። ግን በመንግስት በኩል ምን እንደታሰበ በዚህ ደረጃ እስካሁን ድረስ ግልጽ አይደለም። ይሄን ነገር ፍትህ ሚኒስቴር እስከ መጨረሻው ይዞት ይቀጥላል ነው ይዞት የሚሄደው የሚለው ነገር በፖሊሲውም ላይ በግልጽ አልተመለከተም። የሌሎች ሀገሮች ልምድ ሲነሳም ፖሊሲው ላይ በባለቤትነት የሽግግር ፍትህን ማን ይይዘዋል የሚለውን ነገር ፖሊሲው አይጠቅስም በዝርዝር ነገር ግን መሆን ያለበት ፍጹም ከመንግስትም ከሌሎች አካላትም በተለይ ደግሞ ተጽዕኖ ሊፈጥሩ ይችላሉ ሂደቱ ላይ ተብሎ የሚታሰቡ አካላት ሁሉ የተጠያቂነት ጉዳይ ስላለበት ገለልተኛ የሆነ አካል ቢይዘው፣ ፕሮሰሱ ወይም ሂደቱ ሳይደናቀፍ የተፈለገውን ግብም ይመጣል፣ ለሀገሪቷም የሚጠቅም ነገር ማምጣት ይችላል ብዬ ተስፋ አደርጋል። ሌላው የህግ ባለሙያ አቶ ያሬድ ስዩም በበኩላቸው በቀጣይም ማደረጃጀቱን ከፍትህ ሚኒስቴር ውጭ እንዲዋቀር ማድረግ ካልተቻለም በሽግግር ፍትህ የመንግስት አካላት ተጠያቂነት ቢያስፈልግ ለመተግበር አስቸጋሪ እንዲሆን ያደርገዋል። ይላሉም አንዱ ዋና ነገር ይሄ ነገር እንዲሳካ የሽግግር ፍትህ የሚባለውን ነገር የሚያስፈጽመው አካል ገለልተኛ ነው የሚለው መሰረታዊ ነው። ስለዚህ እኔም በግሌ ከፍትህ ሚኒስተር ወጥቶ በተቻለ መጠን ገለልተኛ የሚሆን አካል ቢኖር ተገቢ ነው። በምናልባት በሽግግር ፍትህ ስርዓቱ ውስጥ በራሱ ተጠያቂ የሚሆኑት አካላት አንዳንዶቹ መንግስት ውስጥ ያሉ አስፈጻሚ ውስጥ ያሉ ሰዎች ሊሆኑ ይችላሉ እና ይሄ በፍትህ ሚኒስትር ስር ሆኖ ምን ያህል ተጽዕኖ ውስጥ አይወድቅም? አሁን በመደበኛው የፍትህ ስርዓት ሰፊ ስልጣን ያለው የፍትህ ሚኒስትር በዚህኛውም ውስጥ ተመሳሳይ ስልጣን እንዲኖሩ የሚደረግ ከሆነ፣ ሂደቱን የመቆጣጠር ሁኔታ የሚኖር ከሆነ ምንም እንኳን ገለልተኛ ናቸው እዛ ስር ቢዋቀሩም የሚል ክርክር በአንድ በኩል ቢኖርም ትንሽ አጠራጣሪ ሊያደርገው ይችላል። ይህም አሁን ጊዜው ስላለ ለማረም ቢቻል የተሻለ ይመስለኛል። አስፈላጊነቱ ግን ብዙ የሚያከራከር አይመስለኝም። አሁን ባለው ሁኔታ እያንዳንዱን ሁኔታ እየቀጣ ማለፍ ብቻ ሳይሆን ወደፊት ምንድን ነው ሊሆን የሚገባው የሚለውንም ለመመለስ ስለሚያስችል ይሄ ከመደበኛው ስራ በተለይም ተቋማቱም ለምን ፌል አደረጉ የነበረው ችግር ሲፈጠር፣ አሁንስ ምን ይደረግ የሚለውም ጭምር ይታይ የሚችልበት እድል ስላለ ማለት ነው የሽግግር ፍትህ አንዱ ትልቁ ጥቅሙ ወደፊትስ፣ ምን እናድርግ ምን የሚለውንም አብሮ ለማየት ስለሚያስችል አስፈላጊነቱ በጣም ወሳኝ ነው። የሽግግር ፍትህ የተሳካ እንዲሆን የመንግስት ገለልተኛ የሆነ ሙሉ የፖለቲካ ፍቃድ መኖር የግድ ነው የሚሉት አቶ ያሬድ ኃይለማርያም አሁንም ገለልተኛ የሆነ ኮሚሽን ማቋቋም ሊታሰብበት ይገባል ይላሉ። ብዙ የፖለቲካ ምስቅልቅል ከሆነ ሁኔታ የሚወጣ አገር በዛ ዙሪያ፣ በፖለቲካው ዙሪያ ያሉ ሰዎችም፣ ሌሎች ባለድርሻ አካላት ሙሉ ፍቃዳቸውን ሰጥተው ምንጠየቅ እንጠየቅ፣ ይቅርታ መጠየቅ ያለብን አካላት እንጠይቅ፣ በወንጀል መልክ የሚከሰሱ ሰዎች ይከሰሱ፣ የምንታረቅ እንታረቅ፣ ግን ሂደቱ ያስፈልገናል ብለው አምነውበት የሚገቡበት ሂደት ነው። ስለዚህ ከመንግስት የሚጠበቀው ነጻና ገለልተኛ የሆነ ኮሚሽን አዋቅሮ ሙሉ የፖለቲካ ፈቃደኝነቱን እና አስፈላጊ የሆነ የሎጂስቲክም የገንዘብም የበጀትም ፍቃድ መስጠት ማመቻቸት ነው። ከዛ በኋላ እንግዲህ ያ ኮሚሽን እንደኛ ምን አይነቱ የሽግግር ፍትህ ሂደት አይነት ለኢትዮጵያ ይጠቅማታል ድጋሚ ተመሳሳይ ችግር ውስጥ እንዳንገባ የትኛው ሂደት ነው የሚያዋጣን በባለሙያዎች ያስጠናል። ባለሙያዎችን ያማክራል። የሌሎች ሀገሮችን ልምድ ያያል። ከዛ የመንግስት ስልጣን ላይ ያሉ ሰዎች መጠየቅ ባለባቸው ጉዳይ ጭምር ደግሞ ተጠያቂነትን ለመውሰድ ፈቃደኝነታቸውን ለኮሚሽኑ መስጠት አለባቸው። በዛ መንገድ ይሄ የደቡብ አፍሪካውን የሌሎች ሀገሮችንም ሩዋንዳንም ወደ ላቲን አሜሪካም ሄደን ልንቀንስማቸው የምንችል የተለያዩ ሀገር ልምዶች አሉ እነዛን ልምዶች ከነዛ ሀገሮች ደግሞ ጥሩ የምንላቸውን ነገሮች እንወስዳለን። ካለበለዚያ ግን ለምሳሌ ለተፈጸሙ ጥፋቶች የወንጀል ተጠያቂነትም አብሮ ይኑር ቢባልና ቅድም እንዳልከው በዚያውን በሰሜኑ ግጭት የመንግስት ታጣቂ ኃይሎች፣ የመንግስት አካላት በየደረጃው ሊጠየቁ የሚችሉባቸው ነገሮች በራሱ በሰብአዊ መብት ኮሚሽኑ እና በተባበሩት መንግስታት በተደረገው ሪፖርቶች በይፋ በግልጽ ተቀም ተቀምጠዋል። ስለዚህ ያንን ተጠያቂነት ልታመጣ የምችለው ገለልተኛ ወገን ሂደቱን ይዞ እስካፈጻጸሙ ድረስ ሊከታተልና ሊያስፈጽም የሚችልበት ስልጣንና ትብብር ስታደረግለት ነው ግን ሂደቱ በመንግስት ከተያዘ ግን ሙሉ በሙሉ ሀገሪቷ ውስጥ ባለው በፍትህ ተቋማቶች ላይ ማህበረሰቡ ባለው የእምነት ማጣት የሚሆን ተጠራጣሪነትም ባለው የፖለቲካም ጡዘት ሂደቱ ላይ ህዝቡ እምነት እንዳይጥል ያደርገዋል እና ትልቁ ነገር ግን የመንግስት ቁርጠኝነትን የሚፈልግ ሂደት ነው የሽግግር ፍትህ ሂደት የሽግግር ፍትህ ትግበራን በተመለከተ የቀረቡት የፖሊሲ አማራጮች በህዝባዊ ምክክሮች በሚገኙ ግብአቶች የሚወሰን ቢሆንም በሰሜኑ የሀገሪቱ ክፍል በነበረው ጦርነት ላይ ኤርትራ የነበራ ተሳትፎ የተጠያቂነት ሂደቱ ላይ የራሱን ተጽዕኖ ማሳረፉ አይቀርም ይላሉ የህግ ባለሙያው አቶ ያሬድ ኃይለማርያም። ኢትዮጵያ ውስጥ ያለውን በተለይ ሽግግር ፍትህ ሂደቱን ከባድ ከሚያረጉት ነገሮች አንዱ እና በተለይ የተጠያቂነትንም ጉዳይ ታደውም ከዚህ ከሽግግር ፍትህ ጉዳይ ከመነሳቱ በፊት የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ባወጡት የጋራ ሪፖርት ላይ በትግራይ ውስጥ ለተፈጸመው ከፍተኛ የሰብአዊ መብት ጥሰት የኤርትራ ወታደሮችና ኃይሎች የጾታዊ ጥቃት በመፈጸም በተለያዩ መንገዶች ትልቅ ጥቃት አድርሰዋል ተብሏል እና እነዚያ ሰዎች ተጠያቂ ለማድረግ ድንበር ተሻጋሪ የሆነ የስራ ያስፈልጋል። አንዱ ከባዱ ነገር ትግራይ ውስጥ መጥተው ጥቃት ፈጽመው በደል አድርሰው የወንጀል አድራጎት ፈጽመው ወደ ኤርትራ የተመለሱትን አካላት እንዴት ነው ተጠያቂ ማድረግ የሚቻለው? የሚለው አንዱ ሁለት ገጽታዎች አሉት። አንደኛ የኤርትራን መንግስት ፍቃደኝነት ይጠይቃል። እሱ የመሆኑ ድል ለእኔ በጣም ጠባብ ነው። ሁለተኛ ነገር ግን አብዛኛዎቹ ጥፋቶችም በዚህኛው ሳይት መጠየቅ የማይፈልግ አካል የሕወሓትም ሰዎች ይሁኑ በመንግስት በኩል አብዛኛውን ጥፋት ወደ ነዛ ወደ ኤርትራ ወዳሉ ሰዎች ማላከክ ከተቻለ ተጠያቂነት መጠኑ ሊቀንሰው ይችላል እና ክፍተት ይፈጥራል። ለማንኛውም እና ትልቁ በተለይ የሽግግር ፍትሁ በእርቅ ብቻ የሚፈታ ከሆነ ብዙ ላያሳስብ ይችላል የኤርትራን መንግስት ሲደርቁ አካል እንዲሆን የዲፕሎማሲ ስራ ነው የሚጠይቀው። የሽግግር ፍትሁ የወንጀል ተጠያቂነትን ማዕከል ያደረገ ከሆነ ግን አንዱ ትልቅ እንቅፋት የሚሆንበት ተግዳሮቱ የኤርትራ ወታደሮች ትግራይ ውስጥ ለፈጸሙት ጥፋት ተጠያቂ የሚሆኑበት መንገድ ግን በጣም ከባድ ያደርገዋል እና የተሟላ ፍትህ እንዳይመጣ ምክንያት ይሆናል። የሽግግር ፍትህ ትግበራው በኢትዮጵያ ያሉ ትርክትን መሰረት ያደረጉ ቁርሾች እንዲፈታ ታስቦ ከተቋቋመው የብሔራዊ ምክክር ኮሚሽኑ ጋር የኃላፊነት መመሳሰል ሊኖረው አይችልም ወይ በሚለው ሀሳብ ላይ የህግ ባለሙያው አቶ ያሬጅ ስዩም ተከታዩ ምላሽ ሰጥተዋል። ምክክር ኮሚሽኑ አጀንዳ መርቶ ባይጨርስ ብዙ ትርክቶች አሉ። ታሪክን ጨምሮ ያላግባቡን ነገሮች አሉ። እነሱ ላይ እንዴት ተግባብተን እንሂድ የሚለውንም ለማየት ይመስለኛል። ይሄ ግን ምንድነው የሰብዓዊ መብት ጥሰቶች አሉ፣ የወንጀል ድርጊቶች አሉ፣ ሌሎችም ችግሮች አሉ እነሱን የምትፈታበት ማዕቀፍ ነው። ስለዚህ ጎን ለጎን ሊሄድ ይችላል። ከዛ ውጭ አሁን ካነሳህልኝ አኳያ ለአራት ብልጭ እያሉ የሚጠፉ ነገሮች አሉ በእኛ ሀገር ሁኔታ ልክ ነው። ይሄኛው ግን ተገፍቶበት ከተኬደ የሽግግር ፍትህ በመደበኛው የፍትህ ስርዓት አንዳንዶቹን ነገሮች ማስተካከል አይቻልም። ከሰብዓዊ መብትም ከሌሎችም ነገሮች በተለይም ደግሞ ተመሳሳይ ነገር ወደፊት ከመከሰቱ አኳያ ሽግግር ፍትህ የራሱ ጥቅም አለው። እና እንደሱ ነው መታየት ያለበት። ከምክክር ኮሚሽኑ ጋርም አጣጥሞ መሄድ የሚቻል ነው የሚመስለኝ በእኔ በኩል። የሽግግር ፍትህ ሂደቱን የሚመራው ተቋም በማንኛውም መልኩ ቢደራጅም ከዚህ በፊት ተቋቁሞ የፈረሱት የእርቀ ሰላም ኮሚሽን አይነት ጣፈንታ እንዳይገጥመው ግን መንግስት ጥንቃቄ ማድረግ ይኖርበታል ይላሉ የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም። የሚቋቋሙበት አላማ ከምና በተለይ መንግስት እነዚህን ኮሚሽኖች ሲያቋቁም ከምን አንግል ነው የወቅታዊ የፖለቲካ ትኩሳት አንድ የፖለቲካ አላማን ከግብ ለማድረስ ተብለው የሚቋቋሙ ሲሆኑ ያ የፖለቲካ የተፈለጉበት አላማ ወይ ይሳካል። ዋናው እንደ መሬ የተቀመጠው በሕግ የተሰጣቸው ስልጣን መሳካት ሳይሆን ለወቅቱ ማስተንፈስ የሚፈልገው የፖለቲካ ትኩሳት ካለ ያንን ካሳኩ በኋላ ምናልባት እነዛ የተቋቋሙ ኮሚሽኖች ለመንግስት አስፈላጊ የሆኑ ላይታዩ የሚችሉበት ነገር አለ እና አሁንም ከአንድ ፓርቲ ወይም ስልጣን ላይ ካለው መንግስት የመንግስት አካል የተወሰነ የፖለቲካ ፍላጎት ጋር ብቻ ተያይዘው ወቅታዊ የሆኑ የፖለቲካ ትኩሳቶችን ለማብረት፣ ለማረጋጋት ተብለው ሲሆን የሚሰሩት እነዚህ ተነሳሽነቶች፣ እንደዚህ አይነት አደረጃጀቶች ብዙ ርቀት ሳይሄዱ ይጨናገፋሉ። ትልቅ ረጅም ጉዞና አገራዊ ፋይዳቸውን ታስበው ከሆነ ለምሳሌ የድንበር ጉዳይ ላይ የሚመለከተው ኮሚሽን የድንበሮቹ ጥያቄዎች አልተፈቱም። ጥናትም አላረገም፣ ምን እንዳረገም ሳይታወቅ ፈረሰ። የእርቅ የተባለው ኮሚሽን እርቅ አገሪቷ ላይ አልወረደም፣ ግን ፈረሰ። ስለዚህ አላማቸውንም ሳያሰብኩ የተሰጣቸውን የስም ታይትል እንኳን አላማ ሳያሳብኩ ነው የፈረሱት። እና እነዚህ ተቋማቶች ወይ በችኮላ ወይ ለአንድ የፖለቲካ ግብ ተቋቁመዋል። የማያስፈልጉበት ደረጃ ሲታይ ለመንግስት ይፈርሳሉ። አሁንም የዚህ እነዚህ አይነት ነገሮች እንዳይፈጠሩ ጥንቃቄ ያስፈልጋል። ከአጀማመሩ መነሻውን ለፍትህ ሚኒስቴር የተሰጠበት ነገር ለእኔ ግልጽ ስላልሆነ ምናልባትም ተመሳሳይ እጣ ፈንታ ሊገጥመው የሚችልበት እድል ሊኖር ይችላል። ግን ዋናው ነገር የመንግስት አያያዝ እንዴት ነው የሚለው ይሄንንም አይነት ውይይቶች ጥቅማቸው፣ ይህ አካሄድ ይጎዳሉ። ለፍትህ ሚኒስቴር ወይ ለሌላ የመንግስት አካል ከተሰጠ ሂደቱ ብዙ ርቀት አይጓዝም። ኮሚሽንም ተቋቁሞለትም እንኳን በቂ ጥርስ ያለው በደንብ ግልጽ የሆኑ ስልጣኖች ያሉት ጉዳዮችን የማስፈጸም አቅም ያለው በገለልተኛ ሰዎች የተወከለ ብዙ ባለድርሻ አካላት የተሳተፉበት ኮሚሽን ማቋቋም ከተቻለ የተሳካ ሊሆን ይችላል። ካለብለዚያ ግን ያው ትልቁ ችግር ምንድን ነው? የእነዚህ ነገሮች መጨናገፋቸው ብቻ ሳይሆን የሚያሳስበው ድግግሞሹ ከዚህ በኋላም የሚመሰረቱ ተመሳሳይ አይነት ስልጣን ትልቅ ሀገራዊ ፋይዳ ይዘው ሊሰሩ የሚችሉ ነገሮች ላይ ህዝቡ እምነት እንዳይኖረው እንዲጠራጠር እምነት እንዲያጣ ሊያደረግ ስለሚችል መንግስት ይህን ነገር በጥንቃቄ ቢያየው እና ቢያስቡበት ጥሩ ይመስለኛል። መንግስት የሽግግር ፍትህ ሂደቱን በሚቀጥሉ ዓመት ለማስጀመር የፖሊሲ አማራጮች ላይ የሚደረጉ ውይይቶች በትሎ እንዲጠናቀቁ እየሰራ ይገኛል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያ ጦርነትን ጨምሮ ባለፉት አራት ዓመታት የነበሩ ማንነትን መሠረት ያደረጉ ግጭቶች የሽግግር ፍትህን አስፈላጊነት ያጎሉ ስለ መሆናቸው በማስጀመሪያ ውይይቱ ላይ ገልጸዋል። ለዚህም በፌዴራል ደረጃ ብቻ ከ1 ሺህ በላይ ሰዎች ከማንነት ጋር በተያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም በማሳያነት አነስተዋል። በእርግጥ ኢትዮጵያ ተጠያቂነትን ያሰፈነ እውነተኛ የሽግግር ፍትህን አሁን ማሳካት ትችላለች ወይስ እንደ ቀደሙት መንግስታት ሙከራዎቹ ሆኖ ይቀራል የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። ተስማማ የነውንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አሁን ደግሞ መስተንግዶውን በየሳምንቱ ቅዳሜ በሙዚቃ ቃና ለሚያዝናናችሁ ለእንግዱ ወልዴ እለቅለታለሁ። መልካም ቆይታ ጤና ይስጥልኝ እንደምናመሻችሁ ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማምሸው እንግዶወልኒ በአሜሪካ ቆየት ባሉ አገርኛ ዘፈኖች የሚታወቀው ቶኒ ቤኔት በኒውዮርክ በ96 ዓመቱ ባለፈው ሳምንት አርብ ከዚህ ዓለም በሞት ተለይተዋል። ሰባ ዓመታትን ያስቆጠረው የሙዚቃ ሕይወቱ በረጅምነቱ ብቻ ሳይሆን ቀልብን ሳቢ በሆኑ እና በጥራት የሚያቀርባቸው ዜማዎች መሞላቱ ልዩ ያደርገዋል። ቶኒ ቤኔት በምን ምክንያት እንደሞተ ባይታወቅም ከሰባት ዓመታት በፊት በአልዛይመር ወይም የመርሳት በሽታ እንደተያያዘ ተነግሮ ነበር። እንዲያም ሆኖ መዝፈኑን አላቆመም ነበር። የመጨረሻውን ኮንሰርት ያቀረበውም ከሌዲ ጋጋ ጋር የዛሬ ሁለት ዓመት ገደማ ዋን ላስት ታይም ብለው በሰየሙት ኮንሰርት ነበር። አፍጋቺው አንደር ማይ ስኪን ቶኒ ቤኔት እና ሌዲ ጋጋ ላፎርሴል ብለው በሰየሙት አልበም ላይ ካሉት ግሩም ዜማዎች አንዱ ነው። በፍራንክ ሲናትራ እና በሌሎችም ዘፋኞች የተቀነቀነ ተወዳጅ የፍቅር ዘፈን ነው። To resist when darling, I know so well. I've got you under my skin. Um, 'Cause I've Each time that I do just the thought of you makes me stop before I begin. Cause, Cause I've got you under my skin and I love you like a tattoo under my skin. Under my skin, yes I አንቶኒ ዶሚኒክ ቤኔዴቶ ወይም በመድረክ ስሙ ቶኒ ቤኔት በእንደ አውሮፓን አቆጣጠር 1926 ከጣሊያን ከመጡ ወላጆቹ ኒውዮርክ ውስጥ ተወለደ። በሁለተኛው ዓለም ጦርነት ወደ መጨረሻው ላይ በአሜሪካ ጦር ተመልምሎ በእግረኛ ወታደርነት በአውሮፓ ተዋግቷል። በጀርመን ሳለ በሁለተኛ ደረጃ ትምህርት ቤት ከሚያውቀው ጥቁር አሜሪካዊ ወታደር ጋር አብሮ ሲመገብ በመታየቱ የዘር መድሎ የነበረበትና ጥቁርና ነጭ አብረው የማይቀመጡበት ዘመን ነው። ከደረጃው ዝቅ ተደርጓል። በቅጣት መልክም አብዛኛውን ጊዜ አለቃው ማድቤት እንዲያጸዳና እንዲያጸዳ ጠመንጃ እንዲውለውል ያደርገው ነበር። The glory that was Rome is of another day. Well, I was terribly alone and forgotten in Manhattan. I'm going home to my city by the... I left my heart in San Francisco ሁለት አማተር ጸሐፊዎች ሳን ፍራንሲስኮን ለቀው ኒውዮርክን መኖሪያቸው ካደረጉ በኋላ የሳን ፍራንሲስኮ ናፍቆት አላስችል እንዳላቸው የሚተርክ በጆርጅ ኮሪ የተጻፈና ቶኒ ቤኔትን ታዋቂ ካደረጉት የመጀመሪያ ዜማዎች አንዱ ነው። San Francisco በተከታተላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶወሌ ነኝ። የቶኒ ቤኔትን ታሪክ እንቀጥላለን። የሮክ ኤንድ ሮል ሙዚቃ ተወዳጅ የሆነ በመምጣቱ የሙዚቃ ኩባንያዎች ቶኒ ቤኔት ስልቱን እንዲቀይር የሚያደርጉትን ግፊት አልተቀበለም ነበር። እንደውም የታላላቆቹን የሉዊስ አርምስትሮንግ፣ ፍራንክ ሲናትራ፣ ቤሊ ሆሊዴይ እና የሌሎችንም ስራ በመቀጠልና ሥራቸው ወደ 21ኛው ክፍለ ዘመን እንዲሻገር ሚና ተጫውተዋል። ቀደም ብለን ያደመጥ ነው አይ ሌፍት ማይ ሀርት ኢን ሳን ፍራንሲስኮ የእርሱ መለያ የሆነና በወቅቱ በእንዳሮፓን አቆጣጠር በ1960ዎቹ ገኖ እንዲወጣ ካደረጉት ሥራዎቹ አንዱ ሆነ። የሮክ ኤንድሮል ሙዚቃ ተወዳጅ መሆን የቤነትን ተደማጭነት እንዲቀንስ ቢያደርግም፣ ይልቅስ እርሱ ችግሩ የሆነበት የሙዚቃው ጉዳይ ሳይሆን በትዳሩ ውስጥ በነበረ ችግርና ከአደንዛዥ እጽ ሱስ ጋር በተያያዘ የገባበት ሁኔታ ነበር። የአዘፈፍን ስልቱን ሙጥኝ የማለቱ ውሳኔ በኋላ ትክክል እንደነበር አስመስክረውለታል። የልጅ ልጁ ከሚሆኑ ዘመናዊ ሙዚቀኞች ጋር እስከምጫወት ደርሶ የእርሱ ዘፈን ቃናዎች ዘመን የማይሸራቸው እንደሆኑም አስመስክረዋል። አሁን በሕይወት ከሌለችው እንግሊዛዊ አቀንቃኝ ኤሚ ዋይንሃውስ እና ሌዲ ጋጋ ጋር በጋራ ያወጣቸው ዘፈኖች ተጠቃሽ ናቸው። my heart is sad and lonely body and soul Ka emmy oscar for you i sigh for you dear only why haven't you seen it i'm all for you body and soul i spent my day 10 Ending. It looks like the ending Unless I can have one more chance To prove dear My life, a wreck You're making You know I'm yours For just the taking ተገቢውን ምላሽ ስላላገኘ ፍቅር የሚተርክ ዜማ ነው። በደንሶ መልሶ ያልተፈቀረው አፍቃሪ ፍቅሬን ለማሳየት ሁለምን አይን ይሰጣለው እያለ ወይም እያለች ነው። የዕድሜ ሙሉ ዲሞክራት የሆነው ቶኒ ቤኔት በ1965 በአሜሪካ በተደረገው የሰልማ መንጎመሪ የሲቪል መብት ሰልፍ ላይ ተሳትፏል። ከሃሪ ቤላፎንቴ እና ሳሚ ዴቪስ ጁኒየር ጋር ብመሆን ማርቲን ሉተር ኪንግ ሃው ሎንግ ኖት ሎንግ የተሰኘውን ንግግር ባደረገበት ሴንት ጂድ ከተማ ሙዚቃውን አቅርቧል። ከሰልፉ በኋላ ቪዮላ ሊዙ የተባለች ሴት ወደ አየር ማረፊያዋ ደርሳው ስትመለስ በነጭ አክራሪዎች እንደተገደለች ታሪክ ነገረናል። ኦልድ ደቪል ሙን ይሰኛል ዜማው። አተኩራ ስታየው ልቡ እንደጠፋው አፍቃሪ ያወሳል። Stars in the night flames in their light Can't hold a candle Do you razzle-dazzle you got me flying high and wide On a magic carpet ride Full of butterflies inside Yes, I want to cry, I want to croon I want to laugh like a loon It's that old devil moon Deep in your eyes Just when I think I'm free as a dove. Oh, devil moon, deep in your eyes, blinds me with love. Blinds... as if you've got me flying high and wide on a magic carpet ride full of butterflies inside. Yes, I wanna cry, wanna croon, I wanna laugh like a loon. It's that old devil moon deep in your eyes. Just when I think I'm free as a dove. Oh, devil moon deep in your eyes. Black! ቶኒ ቤነት፣ ኔልሰን ማንዴላ እንደ አውሮፓን አቆጣጠር 1996 እንግሊዝን በገበኙበት ወቅት ሙዚቃውን አቅርቦላቸዋል። በዋይት ሀውስ ለጆን ኤፍ ኬኔዲ እና ቢል ክሊንተን፣ በእንግሊዝ በኪንግሃም ፓላስ ደግሞ ለንግሥት ኤልሳቤጥ አምሳኛ በዓለ ንግሥት ላይ ተጫውቷል። But beautiful is saying groome fikr say mano like lady gaga gar ka 8 fit yelaka kutu love is funny or it's sad or it's quiet or it's mad it's a good thing or it's bad but beautiful to take a chance, and if you fall, you fall, and I'm thinking. i'm thinking thinking በስቱዲዮ በተቀረጸው በዚህ የሙዚቃ ቪዲዮ ላይ ሌዲ ጋጋ በግልጽ ስታለቅስ ይታያል። ቶኒም እምባዋን ሲያበስ ይስተዋላል። በእንደ አውሮፓን አቆጣጠር 1963 የመጀመሪያውን ግራሚ ያገኘው ቶኒ ቤኔት በአጠቃላይ የ20 ግራሚ ሽልማቶች ባለቤት ነው። The best is yet to come. Diana Krall, Gareth Chawotono. Out of the tree of life, I just picked me a plum. You came along and everything started to hum. <laughs> Still, it's a real good bet. Best is yet to come. The best is yet to come, they won't it be fine? You think you've seen the sun, but you ain't seen it shine. <laughs> Wait till the warm-up's underway. Wait till our lips have met. Wait till you see that sunshine day. The best is yet to come and babe won't that be fine? The best is yet to come. The best is yet to come. Come the day you're mine. Come the day you're mine. I'm gonna teach you to fly. We've only tasted the wine. We're gonna drain the cup dry. <laughs> These arms to surround Should nobody you didn't You think you've flown before But you ain't left the ground Wait until you're locked in my embrace Wait till I draw you near Wait till you see that sunshine face Ain't nothing like it here The best is yet to come Tony won't it be fine? Anna, yeah, no. the best is yet to come, come the day you're mine. <laughs> Go <laughs> Wait till your charms are right for these arms. Around. You think you thrown the fall, but you ain't left the ground Wait till you're locked in my embrace Wait till I draw you near Wait until you see that sunshine place Nothing like it here The best is yet to come today won't it be fine The best is yet to come Come the day you're mine Come the day you're mine Come the day you The best is yet to come በመጀመሪያ ቶኒ ቤነት ቢጫወተውም ፍራንክ ሲናትራም የታወቀበትና መለያው የሆነው ዘፈን ሆኗል። The way you look tonight ከሜክሲካዊ ተዋናይት እና አቀንቃኝ ታሊያ ጋር ከ10 ዓመት በፊት የሠራው ነው። ወታደር፣ የአራት ልጆች አባት፣ 60 ሚሊዮን ሬኮርዶችን የሸጠ የበርካታ እውቅናዎችና ሽልማት አሸናፊ ለሰባ ዓመታት ዓለምን ከግሩም ድምፅ በሚወጣ ዘፈን ያዝናናውን የቶኒ ቤኔት ባለፈው ሳምንት አርብ ከዚህ ዓለም በሞት መለየትን አስመልክቶ ያዘጋጀውት ሕይወቱንና ሥራውን በወፍ በረር የቃኘንበት ዝግጅት ተጠናቋል። ደ ዌይ ዩ ሉክ ቱናይት፣ በዚህ ዜማ ነው የሚሰናበታችሁ። ለሳምንት ቀጠሮን የያዝ፣ ሰላም። And your cheeks so soft. There is nothing for me but to love you, just the way you look. To. Me. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ፕሮግራሙን ከመራልን ከንጉሱ ታምሬ ጋር ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። በሰላም እደሩ።